የአሜሪካ ድምፅ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 22 2014 ዓ ም ምሽት ዝግጅታችን ጀመረ በምስራቅ ሸዋ ዞን በፈንታሌ ወረዳ በ26 የጸጥታ ኃይሎች ላይ ለደረሰው ግድያ የፋኖ ሚሊሻ ያላቸውን አካላት ወቀሰ። ፋኖ ታጥቆ በአማራ ክልል ውስጥ የሚንቀሳቀሰውና ራሱን ፋኖ የሚለው ጽንፈኛ ቡድን ንጹሐን ዜጎችና በአካባቢው የህግ ማስከበር ስራ ላይ በነበሩ ሚሊሻዎች ላይ የደፈጣ ጥቃት ከፍቶ ጉዳት አድርሶባቸዋል። የሰማችኋቸው የዞኑ አስተዳዳሪ አቶ አባቡ ዋቆ ናቸው። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ መሐመድ አህመድ በበኩላቸው ምላሽ ሰጥተዋል። ጥቃቱን የፈጸሙት የፋኖ አካሎች ናቸው ተብሎ የተባለ ፍጹም ውሸት ነው፣ ነጭ ውሸት ለው። እዛ በታሪክ ታጥቆ ጥቃት የፈጸመ የፋኖ አካል አደረጃጀት የለም በፍጹም ማለት ነው። የአማራና ኦሮሚያ ክልላዊ መንግስት አስተዳደሮች ባወጡት መግለጫ ድርጊቱን አውግዘው ሁኔታውን ለማስተካከል እየሰሩ መሆኑን ተናግረዋል። የዚህ ሙሉ ዘገባ በዐብይ ርዕሳችን ይቀርባል። ይህና ሌሎች መሰናዶዎችን በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናምሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኞሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የ እና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውናሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ ልትከታተሉ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። የሰዓቱን ዋና ዋና የዓለም ዜና ማሰማችሁ፣ ሰሎሞን አባተ ነኝ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ማክሰኞ በተፈጸመ ጥቃት ስምሪት ላይ የነበሩ የኦሮሚያ የጸጥታ ጥበቃ አባላትና አንድ የአካባቢ ሚሊሽያ አዛዥን ጨምሮ 26 ሰዎች መገደላቸውን የዞኑ አስተዳደር አስታወቀ። ሌሎች 18 ሰዎች መቁሰላቸውን ለቪኦኤ የተናገሩት የዞኑ አስተዳዳሪ አቶ አባብ ዋቆ ለጥቃቱ ከአማራ ክልል የመጡ ያሏቸውንና የፋኖ ሚሊሽያ እንደሆኑ የገለጿቸውን ታጣቂዎች በተጠያቂነት ከሰዋል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አውራ ጎዳና ጎጥ ላይ እንደተፈጸመ የተገለጸው ይህ ጥቃት ማንነታቸው ባልታወቀ አካላት የተቀነባበረ ነው ሲል የዞኑ የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ገልጿል። የኦሮሚያ ክልል ልዩ ኃይል አባላት በፋኖዎች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫም እንደማይቀበሉት የመምሪያው ኃላፊ መሐመድ አህመድ ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። ኢትዮጵያ ውስጥ እየተካሄደ ባለው ግጭት ወቅት ተፈጽመዋል የተባሉ የመብቶች ጥሰቶችን እንዲያጣራ በተባበሩት መንግስታት የሰብዓዊ መብቶች ምክር ቤት ለተቋቋመው መርማሪ ኮሚሽን ስራ ማስኬጃ ሊመደብ የታቀደውን በጀት ለማስቆም ኢትዮጵያ እያደረገች ነው በተባለው ግፊት ላይ የመንግስታቱ ድርጅት ጠቅላላ ጉባኤ የበጀት ኮሚቴ ዛሬ ድምፅ ይሰጣል ተብሎ እየተጠበቀ መሆኑን ዲፕሎማቶች አስታውቀዋል። ከሮይተርስ የደረሰንን ዘገባ ደረጀ ደስታ ያቀርበዋል። መቀመጫውን በጄኔቭ ያደረገው የተባበሩት መንግስታት ድርጅት የሰብዓዊ መብቶች ምክር ቤት በኢትዮጵያ በሚካሄደው ጦርነት የተፈጸሙ የመብት ጥሰቶችን አጣርቶ ክስ መመስረት የሚያስችል ምርመራ የሚያካሄድ ቡድን በታህሳስ ወር ሊያቋቁም ቢሆንም ኢትዮጵያ ውሳኔው በምዕራብ አገራት ለፖለቲካ ዓላማ የተገፋ ነው በማለት እንደማትተባበር አስታውቃለች። ሶስት ባለሙያዎችን ያካተተው አጣሪ ቡድን ምርመራውን ማካሄድ የሚያስችለውን በጀት በኒውዮርክ የሚካሄደው 193 አባላት ያሉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሚያጸድቀው ሲሆን ዛሬ ድምፅ እንዲሰጥበት ቀነቀጠሮ የተያያዘለት ኢትዮጵያ በጀቱ እንዳይፈቀድ ገልጻ ያቀረበችው የውሳኔ ሀሳብ ነው። የሰብአዊ መብቱ ተሟጋች ሂውማን ራይትስ ዎች በበኩሉ የተባበሩት መንግስታት ድርጅት ኢትዮጵያ ያቀረበችውን ጥያቄ ውድቅ እንዲያደርግ ጠይቋል። በመንግስታቱ ድርጅት የሂዩማን ራይትስ ዋች ዳይሬክተር የሆኑት ሉዊስ ቻርቦኑ እና የተቋሙ ምክትል ዳይሬክተር ሉሲ ማክራን በኢትዮጵያ በተፈጸሙ የጭቃኔ ድርጊቶችና ሌሎች ወንጀሎች ጥቃት የደረሰባቸው በርካታ ሰዎች ጉዳይ የሚያሳስባቸው መንግስታት አጣሪ ኮሚሽኑ የሚፈልገውን ሙሉ በጀት አግኝቶ በአስቸኳይ ስራ እንዲጀምር ማድረግ አለባቸው ማለታቸውን የሮይተርስ ዘገባ አመልክተዋል። በኢትዮጵያ የፌዴራል መንግስቱ ሰራዊትና ትግራይን በሚቆጣጠረው የህወሀት ኃይሎች መካከል ጦርነት የተጀመረው ከ16 ወራት በፊት ነበር። ባለፈው ዓመት ውጊያው ከትግራይ አልፎ ወደ አጎራባቾች የአማራና የአፋር ክልል ተስፋፍቶ የነበረ ሲሆን የትግራይ ኃይሎች ወደ ኋላ እንዲመለሱ ተደርጓል። በህዳር ወር የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በኢትዮጵያ መንግስት ከተቋቋመው የሰብአዊ መብት ኮሚሽን ጋር በመሆን በጋራ ባካሄዱት ምርመራ በጦርነቱ በተሳተፉት ሁሉም አካላት የጦር ወንጀል መባል የሚችል የመብት ጥሰት መፈጸሙን አስታውቀው ነበር። በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር የሆኑት ታየ አስቀስላሴ አምዴ ረቡዕ ዕለት ለሮይተርስ በሰጡት ቃል የሰብአዊ መብት ጉባኤው አዲስ አጣሪ ቡድን ማቋቋሙ በጥምረት የተካሄደውን የምርመራ ጥረቶች ሙሉ ለሙሉ የሚያሳንሰው ነው ብለዋል። አክለውም የሰብአዊ መብት ጉባኤው በአፍሪካ የሚገኙ የሰብአዊ መብት ተቋማት የመብት ጥሰቶችን መርምረው ወንጀለኞችን ተጠያቂ ማድረግ ይችላሉ ብለው ለማያምኑና ወገንተኛ የፖለቲካ አጀንዳ ላላቸው አላግባብ መጠቀሚያ እየሆነ ነው ሲሉ ምላሽ ሰጥተዋል። የኦሮሞ ነጻነት ግንባር ኦነግ የቀድሞ ሊቀመንበር የነበሩት አቶ ገላሳ ዲልቦ ትናንት መጋቢት 21 2014 ዓ ም ሌሊት ያረፉት በድንገተኛ የልብ ህመም መሆኑን አንድ የቤተሰባቸው አባል ለአሜሪካ ድምፅ ገልጸዋል። የኦሮሞ ነጻነት ግንባር፣ የኢትዮጵያ የህዝብ ተወካዮች ምክር ቤት፣ ጠቅላይ ሚኒስትር አብይ አህመድ እንዲሁም ሌሎችም ተቋማትና ታዋቂ ሰዎች ሐዘናቸውን እየገለጹ ነው። ጠቅላይ ሚኒስትሩ ባወጡት መልእክት እጅግ በሚያስፈልጉን ጊዜ አጣናቸው ብለዋል አቶ ገላሳ ዲልቦን። አቶ ገላሳ ዲልቦ የፓርላማው አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴው ምክትል ሰብሳቢ ሆነው እያገለገሉ እንደነበር ምክር ቤቱ ገልጿል። የአቶ ገላሳ ዲልቦ አስከሬን ስርዓተ ሽኝት ከነገ በስተያ ቅዳሜ መጋቢት 24 2014 ዓ ም በመንበረ ጸባኦት ቅድስት ስላሴ ካቴድራል መካነ መቃብር እንደሚፈጸም የህዝብ ተወካዮች ምክር ቤት አስታውቋል። በአቶ ገላሳ ዲልቦ የህይወት ታሪክ ላይ ዘርዘር ያለ ዘገባ በመጽሔት ይኖረናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት። የቱኒዚያ ፕሬዚደንት ካይስ ሰዒድ የሀገሪቱን ፓርላማ ትናንት በትነዋል። የቱኒዚያ ፓርላማ ተቃዋሚ አባላት ባለፈው ዓመት ፕሬዚደንቱ የአስተዳደር ሥልጣኖችን በሙሉ ጠቅልለው ለመያዝ ያደረጉት ውሳኔ እንዲሻር በመጠየቅ በኢንተርኔት አማካይነት ያካሄዱትን ስብሰባ ተከትሎ ፕሬዚደንቱ ፓርላማውን እንዲበተን መወሰናቸውን በቴሌቪዥን ባደረጉት ንግግር አሳውቀዋል። ፕሬዚደንት ሰዒድ ፓርላማውን የበተኑት መንግሥቱንና የተቋማቱን ሕልውና ለመጠበቅ መሆኑን እርምጃቸውም ሕገ መንግሥታዊ እንደሆነ ተናግረዋል። ባለፈው ጥር የቱኒዚያ አብዮት 11ኛ ዓመት በታሰበበት ዕለት በመቶዎች የሚቆጠሩ ቱኒዚያውያን ዋና ከተማይቱ ቱኒስ ላይ ሰልፍ አድርገው በሰዒድ መንግሥት ላይ ተቃውሞ አሰምተው ነበር። ተቃውሞውና የምጣኔ ሀብት ቀውስ ሀገሪቱን ውድቀት አፋፍ ላይ አድርሰዋታል ያሉት ፕሬዚደንት ካይስ ሰዒድ ሀገሪቱን በወታደራዊ አዋጅ እያስተዳደሩ መሆናቸው ተዘግቧል። ዩክሬን ውስጥ የሚገኙት የሩሲያ ወታደሮች አንዳንድ የማጥቃት እንቅስቃሴዎቻቸውን እያረገቡና ወደ ኋላ እየተመለሱ መሆናቸውን ክሬምሊን ቤተ መንግሥት ካሳወቀ በኋላ ዩናይትድ ስቴትስ የምትሰጣቸውን ድጋፍ እንድታጠናክር የዩክሬን ፕሬዝደንት ጠይቀዋል። የሩሲያ ወረራ እየተቀለበሰ ነው ብለዋል ፕሬዝደንት ቮሎዲሚር ዜሌንስኪ። ዩክሬን ዋና ከተማ ኪየቭና ሰሜናዊቱ ከተማ ቸርንሂቭ ላይ የተጠናከረው የሩሲያ ድብደባ ጦርነቱን ሊያስቆሙ ይችላሉ በተባሉ ጥረቶች ላይ ያደረውን ተስፋ ያደበዘዘው መሆኑ እየተሰማ ነው። በተከበቡ ከተሞች ውስጥ የተጠመዱ ሰዎች የከበደ ሸክምና ስቃይ እያስተናገዱ መሆናቸውን አሶሺዬትድ ፕሬስ ዘግቧል። ሲቪሎቹን ብዙ ውድመት ከደረሰባት ማሪዮፖል ከተማ ዛሬ ለማውጣት ጥረት እንደሚያደርጉ ሁለቱም ተፋላሚ ወገኖች ተናግረዋል። ውጊያውን ለማስቆም የታሰበው ድርድር ነገ በቪዲዮ እንዲቀጥል መስማማታቸውን የዩክሬን ልዑካን ቡድን መሪ ተናግረዋል። ደቡብ ኦሴሽያን ከጆርጂያ ገንጥሎ ከሩሲያ ጋር ለማዋሃድ የውሳኔ ሕዝብ ድምፅ እንዲሰጥ የተያዘው ዕቅድ ተቀባይነት የለውም ሲል የጆርጂያ መንግስት አጣጥሎታል። የዛሬ 14 ዓመት ተካሂዶ የነበረው የሩሲያ ጆርጂያ ጦርነት ማዕከል የነበሩት ደቡብ ኦሴሺያና አብሐዚያ አካባቢዎች ነፃ ግዛቶች መሆናቸውን በመግለጽ ሩሲያ በጦርነቱ ማብቂያ ላይ እውቅና ሰጥታቸው ነበር። ከዚያ በኋላም በሁለቱም ግዛቶች ላይ መስኮብ ወታደራዊ መደቦችን አቋቁማለች። ውሳኔ ሕዝቡ የፊታችን መያዝያ ሁለት ከሚካሄደው የግዛቲቱ ፕሬዝደንታዊ ምርጫ በኋላ እንደሚጠራ ተገንጣዩ መሪ ቢቢሎቭ ትናንት ተናግረዋል። ግዛቲቱ በሩሲያ በኃይል ተይዛ ያለች ስለ አንዳችም ውሳኔ ሕዝብ መናገር አይቻልም ሲሉ የጆርጂያ የውጭ ጉዳይ ሚኒስትር ዴቪድ ዛልካሊያኒ ዛሬ ለጋዜጠኞች ተናግረዋል። እንዲህ አይነቱ ውሳኔ ሕዝብ ሕጋዊ ኃይል እንደማይኖረውና የአውሮፓ የሰብአዊ መብቶች ችሎት የጆርጂያ ግዛት በሩሲያ በኃይል ተይዟል ብሎ መበየኑንም የውጭ ጉዳይ ሚኒስትሩ አመልክተዋል። በሌላ በኩል በጉዳዩ ላይ ሩሲያ አንዳችም ሕጋዊ እርምጃ አለመውሰዷን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ጠቁ ተጠቁመው ይሁን እንጂ ባለሥልጣናቱ የደቡብ ኦሴሽያን ሕዝብ አስተያየት ለማወቅ እየተነጋገሩ መሆናቸውንና የሕዝቡን ሐሳብም እንደሚያከብሩ ገልጸዋል። ባለፈው ሳምንትም የደቡብ ኦሴሽያ ተገንጣይ መሪ ቢቢሎቭ ሰጥተውት በነበረ መግለጫ ወታደሮቻቸው ከሩሲያ ወታደሮች ጎን ሆነው እንዲዋጉ ወደ ዩክሬን ማዝመታቸውን አሳውቀው ነበር። ዩክሬን ውስጥ እየተካሄደ ያለውን ጦርነት ታክቲኮችና ሀገሪቱ ከሩሲያ ጦር ጋር በገባችበት ውጊያ መቋቋም በቻለችባቸው ሁኔታዎች ላይ ጥናት የሚያካሄድ ቡድን ማቋቋሙን የታይዋን የመከላከያ ሚኒስቴር አስታወቀ። በጉዳዩ ላይ ከዩናይትድ ስቴትስ ጋር እየተመካከሩ መሆናቸውንም ታይዋናውያኑ ባለሥልጣናት ዛሬ መናገራቸውን ሮይተርስ ዘግቧል። ሩሲያ ዩክሬንን ከወረረች በኋላ ታይዋን የራሷ ግዛት መሆኗን የምትናገረው ቻይና የመከላከያ ተጠንቀቋን ከፍ ማድረጓ ቤጂንግ ሩሲያ ዩክሬን ላይ እንደወሰደችው አይነት እርምጃ ልትወስድ ትችላለች የሚል ስጋት ቢያጭርም እስካሁን የእንዲህ አይነቱን እንቅስቃሴ መኖር የሚያረጋግጥ ፍንጭ እንደሌለ ተነግሯል። የእስራኤል ወታደሮች በኃይል በተያዘው ዌስት ባንክ የስደተኞች መጠለያ ሰፈር ላይ ዛሬ ወረራ ሲያካሂዱ፣ ውጊያ መቀስቀሱን አሶሺየትድ ፕሬስ ዘግቧል። በዛሬው ውጊያ ሁለት ፍልስጤማውያን መገደላቸውንና ሌሎች ዐሥራ አምስት መቁሰላቸውን የፍልስጤም የጤና ሚኒስቴር አስታውቋል። በእስራኤል በኩል አንድ ወታደር መቁሰሉን የሀገሪቱ ጦር ገልጿል። የዛሬው ውጊያ የተጫረው ከሁለት ቀናት በፊት አንድ ፍልስጤማዊ ጄኒን በምትባል የማዕከላዊ እስራኤል ቀበሌ አቅራቢያ ተኩስ ከፍቶ አምስት ሰዎችን መግደሉን ተከትሎ ነው። የተከበራችሁ አድማጮች ለዜና የተያዘው ክፍለ ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ወደ ሊሊ ልመልሳችሁ። ሰለሞን አባተን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 22 2014 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ዕለቱ አብይ ዘገባ ርዕሳችን እንለ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ማክሰኞ በተፈጸመ ጥቃት ስምሪት ላይ የነበሩ የኦሮሚያ የጸጥታ ጥበቃ አባላትና አንድ የአካባቢ ሚሊሻ አዛዥን ጨምሮ ሀያ ስድስት ሰዎች መገደላቸውን የዞኑ አስተዳደር አስታወቀ። ሌሎች አስራ አምስት ሰዎች መቁሰላቸውን ለአሜሪካ ድምፅ የተናገሩት የዞኑ አስተዳዳሪ አቶ አባቡ ዋቆ ለጥቃቱ ከአማራ ክልል የመጡ ያሏቸውንና የፋኖ ሚሊሽያ እንደሆኑ የገለጿቸው ያላቸውን ታጣቂዎች በተጠያቂነት ከሰዋል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አብራ ጎዳና ጎጥ ላይ እንደተፈጸመ የተገለጸው ይህ ጥቃት ማንነታቸው ባልታወቀ አካላት የተቀነባበረ ነው ሲል የዞኑ የመንግስት ኮሚኒኬሽን መምሪያ ገልጿል። የኦሮሚያ ክልል ልዩ ኃይል አባላት በፋኖች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫ እንደማይቀበሉት የመምሪያ ኃላፊው መሐመድ አህመድ ተናግረዋል። ዘገባውን ያሰናዱት ገልሞ ዳዊትና መስፍን አራጌ ናቸው። በቅድሚያ የገልሞ ዳዊትን ዘገባ እንለፍ። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ በስምሪት ላይ በነበሩ የኦሮሚያ የጸጥታ ኃይሎች ላይ በተከፈተ ጥቃት ሀያ ስድስት የጸጥታ ኃይሎች መገደላቸውን ለአሜሪካ ድምፅ አስረድተዋል። ከመቶ 30 በላይ የኦሮሚያ ሚሊሻ አባላት በአካባቢው ለስምሪት ወጥተው ነበረ። ከእነርሱ ውስጥ 26ቱ ሲገደሉ 15 የሚሆኑት ቆስለው ሐኪም ቤት ገብተዋል። ከሟቾቹ ውስጥ በአጋጣሚ በቦታው የነበሩ የፌዴራል ፖሊስ ኃይል አባላትም አሉበት። በአካባቢው የሚንቀሳቀሱትን ሚሊሻዎች ሲመራ የነበረው ሻምበላ አብዲሳ ይባላል። እሱም በዚያ ቦታ ነው የተሰዋው። አቶ አባቡ ጥቃቱ የተፈጸመው በደፈጣ መሆኑን ገልጸው አሁን የፌዴራሉ መንግስት የጸጥታ ኃይሎች በአካባቢው መሰማራታቸውን ተናግረዋል። ናኖ ስንጅል ናኖን አማቆርኬ አና ፈንታሌ ክስተቱ የተፈጸመው ቆርኬ በሚባል ቦታ ነው። ቦታው በፈንታሌ ወረዳ ውስጥ ከአማራው ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ ጋር የሚዋሰን ነው። በዚህ አካባቢ ቀደም ሲል የወሰን ችግር ነበረ። ወደ ፈንታ ላይ ዘልቀው አርብተው አደሮቹን እንስሳት መዝረፍ፣ ወሰን መግፋት ሁኔታም ነበረ። ነገር ግን እንደዚህ ሀገር ሽቶ ጸጥታ ኃይል አባላትን እስከ መግደል ያደርሳል የሚል ሐሳብ ግን አልነበረም። አሁን ግን ታጥቆ በአማራ ክልል ውስጥ የሚንቀሳቀሰውና ራሱን ፋኖ የሚለው ጽንፈኛ ቡድን ንጹሐን ዜጎችና በአካባቢው የሕግ ማስከበር ሥራ ላይ በነበሩ ሚሊሻዎች ላይ የደፈጣ ጥቃት ከፍቶ ጉዳት አድርሶባቸዋል። ይህ ጽንፈኛ ቡድን ማንንም አይወክልም። ዝርፊያና ግድያ ላይ የተሰማራ አካል ነው። በተለይ በአካባቢው የሕዝብ ለሕዝብ ግጭት ለማስነሳት ታስቦ የተሰራ ነገር ነው። ይሄ ጉዳት እንዳይስፋፋ ልክ ወዲያው ነበረ የፌዴራል የጸጥታ ኃይሎች ወደ ቦታው የተሰማሩት። አቶ አባቡ አያይዘው የመከላከያ ኃይል ወደ ቦታው ሲገባ ጥቃቱን ያደረሰው ኃይል ከቦታው መሸሹን ገልጸዋል። አሁን ከአማራ ክልል አስተዳደር ጋር በመሆን የድርጊቱ ፈጻሚዎች ለህግ የማቅረብ ስራ እንዲሁም ነዋሪዎች በሰላም እንዲኖሩ የማስቻል ስራ እየሰሩ መሆናቸውንም ገልጸዋል። የፈንታለ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘውዴ ባነም በአካባቢው እንዲህ አይነት ነገር ተከስቶ እንደማያውቅ ገልጸዋል። ናኖ ሰነቲ አንገናኒ ዶ በአካባቢው እንዲህ አይነት ነገር ተከስቶ አያውቅም። ነገር ግን ቦታው የኦሮሚያ ክልል ወሰን ውስጥ ነው። ጥቃቱ ከተፈጸመበት ቦታ አልፎ ራሱ ሰፊ የኦሮሚያ ክልል ወሰን አለ። ነገር ግን በጽንፈኞች ይህም ቦታ ቆርጦ ወደ አማራ ክልል ለመከለል የሚደረግ እንቅስቃሴም አለ። በጥቃቱ ህይወታቸው አለፈው አዛዥ ሻምበላ አብዲሳ ይፋ ይባላሉ። በፈንታሌ የሚሊሻ አዛዥ ናቸው በአካባቢው በጣም የተወደዱና ተቀባይነት ያላቸው ሰው ነበሩ። አቶ ዘውዴ አካባቢውን ወደ አማራ ክልል ለመከለል እየሰሩ ናቸው ያሉት አካላት ቆርኬ ስባል የነበረውን የአካባቢውን ስያሜ ወደ አውራ ጎዳና መለወጣቸውን ገልጸዋል። አክለውም ፈንታሌ ወረዳ ከጎረቤት ሰሜን ሸዋ ዞን ካላቸው አራት አዋሳኝ ቀበሌዎች የአስተዳደር ድንበር የማስፋፋት ሁኔታዎች እንደምስተዋሉም ተናግረዋል። የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ ረኮንዳንጋ የወሰን ችግር አለ፣ ነገር ግን ስራው በሚመለከተው የፌዴራል መንግስት አካል እልባት እንዲያገኝ እየተሰራ ነው። አሁን የተከሰተው ነገር ግን የወሰን ችግር ብቻ አይደለም። ይህን ጥቃት አሁንም በቦታው ያደረሰው የአካባቢው ነዋሪ ሳይሆን ከሌላ ቦታ ተደራጅቶ የመጣ ነው። ስለዚህ ይህ ክስተት ሌላ አጀንዳ ሊኖረው ይችላል። የወሰን ጉዳይ የማህበረሰብ ውይይት ይጠይቃል ጊዜ ይጠይቃል። እንዴት መፈታት እንዳለበትም የራሱ የሆነ አካሄድ አለው። ይህን ክስተት የወሰን ጉዳይ ብቻ ነው ብሎ መውሰድ አይቻልም። ምክንያቱም አሁን ግድያው የተፈጸመው በኦሮሚያ ክልል ውስጥ ወሰን ነው። ነገር ግን ያም ቢሆን ተጥንቶ የሚታይ የማክሰኛውን ግድያ ተከትሎ የኦሮሚያና ና የአማራ ክልል መንግስት አስተዳደሮችን ባወጡት መግለጫ በፈንታሌ ወረዳ ቆርኬ ወይም አውራ ጎዳና የደረሰውን ግድያን አውግዘዋል። የኦሮሚያ ክልል አስተዳደር ድርጊቱን የፈጸሙት ጽንፈኞች ያሏቸው አካላት የሁለቱ ህዝቦች ወንድማማችነትን ለመሸርሸር ነው ካለ በኋላ ከሚመለከታቸው አካላት ጋር ሆኖ ወንጀለኞቹን የህግ ተጠያቂ ለማድረግ እንደሚሰራም ገልጸዋል። የአማራ ክልላዊ መንግስት በበኩሉ በክልሉ በጽንፈኝነት ድርጊት የተሳተፉትን ሁሉ ኮንነው፣ የክልሉ ነዋሪዎችም ከመሰል ድርጊት ጋር ቁርኝት ያላቸውን አካላት እንዲያወግዝ ጠይቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ከዚህ ጋር በተያያዘ የኦሮሚያ ክልል ልዩ ኃይል አባላት በፋኖች ተገድለዋል የሚለውን የኦሮሚያ ክልል ምስራቅ ሸዋ ዞን መግለጫ እንደማይቀበሉት የመምሪያ ኃላፊው መሐመድ አህመድ ተናግረዋል። ይህን ምላሽ የያዘው የመስፍን አራጌ ዘገባ ቀጥሎ ይቀርባል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ መሐመድ አህመድ ከአሜሪካ ድምፅ ጋር በነበራቸው ቆይታ በዞኑ ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ አውራ ጎዳና ጎጥ ላይ ከትናንት በስቲያ ተከሰተ ያሉት ጥቃት ማንነታቸው ባልታወቀ አካላት የተፈጸመ እንደሆነ ገልጸዋል። አሞራ ቤት ቀበሌ ተብሎ የሚጠራው የኛ የሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ አንድ ቀበሌያችን ነው። ይህ ቀበሌ ከኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ተብላ ከምትጠራ ወረዳ ጋር እንዋሰናለን። አሁን ባለው ሁኔታ ግጭቱ ማንነታቸው ያልታወቀ የታጠቁ ኃይሎች በአሞራ ቤት በበላ በምትጠራው ቀበሌ ውስጥ አውራ ጎዳና ተብሎ የሚጠራው አካባቢ ላይ የሚገኙ የጸጥታ ኃይልን፣ ፌደራል ፖሊስን እና ሌሎች ሲቪሎችን ተቀ ጥቃት ፈጽመዋል። ይህ ደግሞ ቱም ተገቢነት የሌለው ለዘመናት ሁለቱ ህዝብ ከባብሮ ተቻችሎ አብሮ ሲኖር ህዝብ ነው። ወደፊትም የሚኖር ህዝብ ነው። ግን ደግሞ አሁን ባለው ሁኔታ ግጭቱ ማንነታቸው ያልታወቀ የራሳቸው ተልእኮ ያላቸው ድብቅ አጀንዳ ያላቸው ሁለቱን ህዝቦች ማጋጨት የፈለጉ ታጠቁ አካሎች የፈጸሙት ድርጊት ነው። ጥቃቱን የፈጸሙት የፋኖ አካላት ናቸው የሚለውን አስተያየትም እንደማይቀበሉ አስረድተዋል። ጥቃቱን የፈጸሙት የፋኖ አካሎች ናቸው ተብሎ የተባለ ፍጹም ውሸት ነው፣ ነጭ ውሸት ለብሰው እዛ በታሪክ ታጥቆ ጥቃት የፈጸመ የፋኖ አካል አደረጃጀት የለም በፍጹም ማለት ነው። የሚንጃር ሸንኮራ አረጋ ዋና አስተዳዳሪ ታደሰ የሰጡትን መግለጫ ይቸዋለሁ። ትክክል ነው እሱ እሳቸው እንዳስቀመጡት ችግሩ ፈጠሩት አካሎች ማንነታቸው ያቋውቀ ቦታ ተብላ በምትጠራ ወረዳ ላይ እያለፉ እየመጡ እንደሆነ የታጠቁ ኃይሎች ናቸው። መነሻቸው መድረሻቸው የማይታወቅ ማለት ነው። ስለዚህ እነዚህ አካሎች ለእኛም የኛው ጎራ ነው ችግሩ የፈጠረው ወይም ደግሞ የአካል አካል ነው ብለን በድፍረት የምንናገረው እንትን የለንም ግን ደግሞ ከፋኖ ጋር የተገናኘው እና ያገናኙት ነገር ፍጹም ትክክልም አይደለም። ይህንን መግለጫ የሰጡት አካሎች ታረሙ የሚገባል። ይሄ ምናልባት ለዘመናት አብሮ ተቻችሎ ተከባሮ ይኖር የነበረ ህዝብ የሚያጋጭ ትክክል የሚያልሆነ ሀሳብ ነው። ቦታው አውራ ገዳ ና እንደሆነ እርስም የምንጃርና ሸንኮራ ወረዳ አስተዳዳሪ አቶ ታደሰ ገልጸውልናል። አሁን ከምስራቅ ሸዋ አካባቢ የሚሰማው ደግሞ ቆርኬ አካባቢ ላይ ነው ጉዳቱ ወይም ጥቃቱ ተፈጸመ የሚለው እና ቆርኬና አውራ ጎዳና አንድ ናቸው። አውራ ጎዳና የሚባለው በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአሙራ ቤት ተብሎ በምትጠራው አንድ ቀበሌ ውስጥ የምትገኝ አንድ መንደር ከተማ ናት። አሁን ጦርነቱ ወይም ችግሩ የተፈጸመበት አካባቢ ማለት ነው ቆርኬ የሚባል ነገር መጡት እና ምንም እንደሆነ አናውቅም። እዛ አካባቢ ቆርኪ ተብሎ የሚጠራው አካባቢ የለም እኛ እስከምናውቀው ድረስ። አንደኛ ጦርነቱ የተካሄደ የሚለው ነገር፣ ጥቃቱ የት ነው የተካሄደው የሚለው ነገር፣ ግጭቱ የተነሳው የት ጋር ነው፣ ንጹሃኖች የት ነው የተገደሉት፣ የፌዴራል ፖሊሶች የት ነው የተገደሉት የሚለው ነገር ምንም የሚያሻማ የአደባባይ ምስጢር እኮ ነው። በቀን የተካሄደ ጦርነት ነው። ጦርነቱ አሁን ባልናት አውራ ጎዳና ነው። ስለዚህ እዛው ሆነ ቆርኪ የሚለውን ነገር ከየት እንዳገናኙት፣ ለምን ስያሜ መስጠት እንዳስፈለገ ለእኛ ግልጽ አይደለም። አውራ ጎዳና ሌላ መጠሪያ የለውም። መጠሪያውም አውራ ጎዳናና አውራ ጎዳና ብቻ ነው። አካባቢው ድብቅ አጀንዳ ያላቸው አካላት ሰለባ ነው የሚሉት አቶ መሐመድ መንግስት ለዘላቂ ሰላም ሲል አስፈላጊ ሲሉ የገለጹትን የጸጥታ ማስከበር ስራ ሊያጠናክር ይገባዋል ሲሉም አክለው ተናግረዋል። አሞራ ቤት ተብላ የምትጠራው ቀበሌያችን አውራ ጎዳና ተብላ የምትጠራው ከተማ ከኦሮሚያ ክልል ምስራቅ ሸዋ ዞን ወሰት ተብላ ከምትጠራ ወረዳ ጋር ትዋሰናለች። ብዙ ጊዜ የራሳቸው ድብቅ የሆነ አጀንዳ ያላቸው፣ የራሳቸው ፍላጎት ያላቸው፣ የራሳቸው ተልእኮ ያላቸው የጥፋት ኃይሎች የዘመናት አብሮ ተቻችሎ ተከባብሮ የኖረነት እያጋጩት ነው ያሉት። ይሄ ደግሞ አሁን ባለው ሁኔታ በተለያዩ ጊዜ ግጭቶች እንዲህ በተለይ ማንነታቸው ያልታወቀ የታጠቁ ኃይሎች ከእርጎ ገቦች እየገቡ ጥቃት እየፈጸሙ ስለሆነ አካባቢ ላይ ተገቢ የሆነ ጥበቃ ሊደረግ ይገባል። በተለይ ደግሞ ፌዴራል መንግስት ይህንን ጉዳዩን በትኩረት ታይቶ የሁለቱን ክልሎች ህዝቦች ወደ ፋሰ ግጭት እናንትን እንዲወሰድ ለማድረግ ተሆን ተብሎ የሚሰራ ሴራ ስለሆነ ሰቶ ሊሰራ ይገባል የሚል ነገር አለን ብዙ ጊዜ እዛ አካባቢ ላይ ግጭት እንዲነሳ የሚፈለገው የብሔር መብት ይዞ ሁለቱም ብሄሮች በተለይ የአማራውንና የኦሮሞውን ብሄር ለማጋጨት ዘላለም ከማምኖ ተከባብሮ ተቻችሎ በወንድማማችነት አብሮ እንዳይኖር ለማድረግ ታስቦ የሚሰራ ስራ ስለሆነ እዛ ጋር ያለ የተጠናከረ የጸጥታ ጥበቃ ሊደረግ ይገባል የሚል ነገር አለን። ከኦሮሚያ ክልል ምስራቅ ሸዋ ዞን የወጡ መረጃዎች ሀያ ስድስት የሚሆኑ የክልሉ ልዩ ሀይል በጥቃቱ ህይወታቸውን እንዳጡ ያመለክታሉ። የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ግን በዚህ ዙሪያ ሲመልሱ ስለሚባለው ነገር ፈጽሞ የምናውቀው ነገር የለም። ይህን ያክል ደግሞ ከመንግስት የአጠቃላይ ወይም ደግሞ ከመንግስት የጸጥታ መዋቅር ጋር ውጊያም የገጠመ አካል የለንም። አሁን የሚባለውን ነገር እኛ እናውቀው እንግዲህ ሀያ ስድስት የኦሮሚያ ልዩ ኃይል ሞተብን የሚባለውን እኛም እንደማንኛውም ማንኛውም ሰው እንዲሁ በሶሻል ሚዲያው ካልሆነ በስተቀር ናቆም ነገር የለም። በዛም ልክ የትኛው ሰዓቁ ነው የኦሮሚያ ልዩ ኃይል ገጥሞ ይህን ያክል እንትን የሚያደርግ እና እኛ በዚህ ጉዳይ ላይ የምናውቀው ነገር የለም። ደውላይ የሁለቱም ብሔራዊ ክልሎች የተሰማቸውን ሀዘን ገልጸው ጥቃት ፈጻሚዎችን በማውገዝ መግለ ጫዎችን አውጥተዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደሴ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ሰብአዊ እርዳታ የጫኑ 21 ከባድ የጭነት መኪናዎች ወደ ትግራይ ጉዞ መጀመራቸውን መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ተሽከርካሪዎቹ ዛሬ ከሰዓት በኋላ ከሰመራ ተነስተው በአባላ መስመር ጉዞ መጀመራቸውን ተናግረዋል። ዛሬም በአፋር ክልል አንዳንድ አካባቢዎች ግጭት መኖሩን የገለጹት ሚኒስትሩ እርዳታው በአግባቡ እንዲደርስ የህወሀት ታጣቂዎች ከያዟቸው ቦታዎች ለቀው እንዲወ እንዲወጡ አሳስበዋል። ግጭቱ ለእርዳታ አቅርቦት መስተጓጎል እንደ ምክንያት መቅረቡን የሚቃወመው ህወሀት ለተፈጠረው መስተጓጎል መንግስትን ተጠያቂ ማድረጉ ይታወሳል። በሌላ ዜና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በመልሶ ማቋቋምና የሰብአዊ እርዳታ አቅርቦቶች ዙሪያ ከአፋር ክልል ርዕሰ መስተዳደር ጋር በሰመራ ተወያይተዋል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ መንግስት በትግራይ ክልል በአስቸጋሪ ሁኔታ ውስጥ ያሉ ያላቸውን ዜጎች ህይወት ለመታደግ በሚል ከሳምንት በፊት ሐሙስ መጋቢት 15 2014 ዓ.ም ለሰብአዊነት ግጭት ለማቆም ከወሰነ በኋላ ዛሬ ለመጀመሪያ ጊዜ የእርዳታ እህል የጫኑ ተሽከርካሪዎች በየብስ ወደ ክልሉ መንቀሳቀስ መጀመራቸውን አስታውቋል። መንግስት ሁሉንም አማራጮች በመጠቀም የሰብአዊ እርዳታን ለማቅረብ እርምጃ በመውሰድ ላይ መሆኑን ተከትሎ በአየር የሚደረገው የሰብአዊ ድጋፍ አቅርቦት በየቀኑ ቀጥሏል ያሉት መንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በየብስ ስለተጀመረው የእርዳታ አቅርቦቶችን የጫኑ ተሽከርካሪዎች ጉዞ ለቪኦኤ ተከታዩም ብለዋል። ቀደም ብሎ ቃል በገባው መሰረት መንግስት ሁሉንም አይነት አማራጮች በመጠቀም እርዳታው እንዲጓጓዝ እያደረገ ነው። በየዕለቱ በአውሮፕላን የሚደረገው የአልሚ ምግቦች፣ የመድኃኒት፣ እና የህክምና መሳሪያዎች ቁሳቁስ፣ ገንዘብ እና በአየር ሊጓጓዝ የሚችሉ ሌሎች ነገሮች ያው እንደቀጠሉ ነው። ከዛ ባለፈ በዛሬ ሁለት ደግሞ ሀያ አንድ ከባድ ጭነት መኪናዎች ወደ መቀሌ በአባላ መንገድ እርዳታ ማጓጓዝ ጀምሯል በደብሊው ኤፍ ፒ አማካኝነት። ቀጣይነቱስ እንደው ምን ይመስላል? እንግዲህ በዚሁ መሰረት ይቀጥላል ብለን ነው ተስፋ የምናደርገው ሌላኛውም ወገን ትብብር ካሳየ ህብረተሰቡ እርዳታ ፈላጊው ህብረተሰብ ከችግር ለመታደግ መንግስት አሁንም ቁርጠኛ አቋም አለው። ስለዚህ ስሙዝ ይሆናል ብለን እየጠበቅን ነው። በቅርቡ የእርዳታ ምግብና ነዳጅ የጫኑ 23 የጭነት መኪኖች ከሰመራ ተነስተው ጉዞ መጀመራቸውን ያስታወቀው መንግስት የህወሀት ታጣቂዎች ተኩስ በመክፈት መንገዱን በመዝጋታቸው ምክንያት ተሽከርካሪዎቹ ከመንገድ መመለሳቸውን መግለጹ ይታወሳል። ይህን ክስ የማይቀበለው ህወሀት በበኩሉ መኪኖቹ ከሰመራ አለመነሳታቸውን ገልጾ ነበር። መንግስት በወቅቱ ጉዞ ጀምረዋል ያላቸው ተሽከርካሪዎች የየትኛው ድርጅት እንደ ሆኑ ባይገልጽም፣ የዓለም ምግብ ፕሮግራም የኢትዮጵያ ቢሮም የድርጅቱ ተሽከርካሪዎች ከሰመራ እንዳልተነሱ ለቪኦኤ መግለጹ አይዘነጋም። አሁን ላይ ታዲያ የመንገዱ ሁኔታ ምን እንደሚመስል እና ከህወሀት ወገን ስላለው ትብብር የጠየቅናቸው ዶክተር ለገሰ ምላሽ ሰጥተውናል። እንግዲህ የተወሰኑ ትብብሮች ያሉ ይመስላል። አሁን መንገዱ ምንም አይልም። ገና መንቀሳቀስ ስለጀመሩ ከአፋር ከሰመራ መቶ ሰማንያ ኪሎ ሜትር አካባቢ ስለሚርቅ ያው እንግዲህ አሁንም በአፋር ክልል ውስጥ ነው እየሄዱ ያሉ። ሁሉንም ነገር ይሄ ነው ብለን የምንናገረው እርዳታው አካባቢው ላይ ሲደርስ ነው። አካባቢው ላይ ሲደርስ ያን ጊዜ የሌሎች አካላት ትብብር ምን መስላል የሚለውን ነገር መግለጫ እናወጣለን። የእርዳታ አቅርቦቱ በየብስ ወደ ትግራይ ክልል መግባት እንዲችል የህወሀት ታጣቂዎች ከያዟቸው የአጎራባች ክልል አካባቢዎች ለቀው መውጣት እንዳለባቸው ከዚህ ቀደም መንግስት ማሳሰቡ የሚታወስ ነው። ታዲያ የተያዙ አካባቢዎች ተለቀዋል ወይ ለሚለው ጥያቄ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ምላሽ ይህ ነው። ይሄ ነው ማለት አልችልም። ውጊያው ቆሟል። ትላንትም ነበረ አልፎ አልፎ ዛሬም በተወሰነ ደረጃ ወደ ብርሃሌ አካባቢ፣ በአባላም በተወሰኑ አካባቢዎች ነበረ። ስለዚህ ከያዙት አካባቢ ለቀው መውጣታቸው እንደ ቅድመ ሁኔታ አይደለም የተቀመጠው ማለት ነው በመንግስት አይደለም ማለት የለቀው መውጣት አለባቸው። እርዳታው ስሙዝ እንዲሆን ምንም አይነት አካባቢው ግጭት እንዳይኖር በሌሎችም በአካባቢው ባለው ለምሳሌ በሚፈናቀለው የአፋር ማህበረሰብም ሌሎች አይነት ተቃውሞዎች እንዳይነሱ እና እርዳታው በተሳለጠ መልኩ እንዲሄድ ከተፈለገ ሙሉ በሙሉ ለቆ መውጣት አለባቸው። መንግስትማ ይዘው እያሉ ሙኮ በተለያየ መልክ ከፍተኛ ጥረት እያደረገ ነው። የህወሀት ታጣቂዎች በአፋር ክልል ይዘዋቸዋል በተባሉ አካባቢዎች ያለው ግጭት የእርዳታ አቅርቦቱ እንዲስተጓጎል በምክንያትነት መቅረቡን የማይቀበለው ህወሀት ለእርዳታው መስተጓጎል መንግስትን ተጠያቂ ከማድረግ ባለፈ የተያዙትን አካባቢዎች ስለ በመንግስት ለቀረበው ጥያቄ የሰጠው ምላሽ የለም። ዛሬ የአለም ምግብ ፕሮግራም የእርዳታ እህል የጫኑ ተሽከርካሪዎች መጓዝ ጀምረዋል በሚል በመንግስት የተሰጠውን መግለጫ በተመለከተም ይህ ዘገባ እስከ ሰዓት ድረስ ከህዋት ወገን የተባለ ነገር የለም። በዚህ ጉዳይ ላይ ከዓለም ምግብ ፕሮግራምም አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ ዜና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን የመልሶ ማቋቋም የሰብአዊ እርዳ የእርዳታ አቅርቦቶችን መደገፍ በሚቻልበት ጉዳይ ላይ ወደ አፋር ክልል ሰመራ አቅንተው ከክልሉ ርዕሰ መስተዳድር አቶ አወል አርባ ጋር ተወያይተዋል። በሰመራ ቆይታቸው በአፋር ክልል የመልሶ ማቋቋምና የሰብአዊ እርዳታ ስራዎችን የጎበኙት አምባሳደር ጄኮብሰን በአፋር ክልል በግጭቱ ለተጎዱ ህጻናትና ትምህርት ቤቶች የዩኤስአይዲን አስቸኳይ ድጋፍ ይፋ አድርገዋል። እንደ ጎርጎሮሳውያኑ 2022 ከገባ ወዲህ እስካሁን ዩናይትድ ስቴትስ ለአፋር ክልል 90 ሚሊዮን ዶላር ገደማ የሰብአዊ እርዳታ መስጠቷን ያስታወሱት አምባሳደር ጄኮብሰን በግጭቱ ለተፈናቀሉ ሰዎች ቀጥተኛ ሰብአዊ እርዳታን ጨምሮ ከዩናይትድ ስቴትስ የሚሰጠው ድጋፍ እንደሚቀጥልም ቃል ገብተዋል። በአፋር ክልል በዩኤስአይዲ የተለያዩ ድጋፎች ከሚደረጉላቸው ሁለት መቶ ትምህርት ቤቶች መካከል አንዱ የሆነውን የመግለኪቦ አንደኛ ደረጃ ትምህርት ቤትን እንዲሁም ተፈናቃዮችን ጨምሮ ለአፋር ክልል ማህበረሰብ ድጋፍ የሚውል ከአስር ሺህ ሜትሪክ ቶን በላይ የሰብአዊ አቅርቦቶችን የያዘውን የአለም ምግብ ፕሮግራም መጋዘንም ጎብኝተዋል። አምባሳደር ጄኮብሰን ከሰመራ ዩኒቨርሲቲ ፕሬዚደንት ዶክተር መሐመድ ኡስማን ጋር የሰሜኑ ግጭት በዩኒቨርሲቲው ሰራተኞችና ተማሪዎች ላይ ስላደረሰው ተጽዕኖም ተወያይተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ቀጣዩ ዘገባችንም በአፋር ክልል ያቆየናል። በአፋር ክልል የተከፈተ አዲስ የውጊያ ግንባር በጠብ የሚፈላለጉትን ሁለት ወገኖች ወደ ሰላም ለማምጣት የሚደረገውን ጥረት ለአደጋ ሳያጋልጠው አይቀርም ሲሉ ሶስት የክልሉ ባለስልጣናትና ሶስት ዲፕሎማቶች ተናገሩ። ባለፈው ሳምንት የታወጀው የተኩስ አቁም ስምምነት በአንዳንድ አካባቢዎች ሳይጣስ አልቀረም ነው ያሉት ዲፕሎማቶቹና ባለስልጣናቱ። ይህ በእንዲህ እንዳለ ካለፈው ጥር ወር መጀመሪያ አንስቶ በአፋር ክልል በተካሄደው ጦርነት ሶስት መቶ ሺህ ያክል ሰዎች ቀያቸውን ጥለው እንዲፈልሱ ማድረጉን የክልሉ መንግስት ይናገራል። ዘገባው የሮይተርስ ነው። አሉላ ከበድ ያቀርበዋል። መጀመሪያ በትግራይ ከዛም በአማራና በአፋር ክልል የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ወራት በአፋር ክልል እንደ አዲስ የተቀሰቀሰ ውጊያ በኢትዮጵያ መንግስትና በህወሀት ኃይሎች መካከል የሰላም ጥረት እየተወራ ባለበት ነው። የህወሀት ኃይሎች በትግራይ ላይ በአፋር ኃይሎችና በአጋሮቻቸው የተከፈተብንን ጥቃት ለመመለስ ያደረግነው ነው ቢሉም፣ የክልሉ ባለስልጣናት ግን በትግራይ ኃይሎች ወረራ ተፈጸመብን ይላሉ። እውከቱን ሸሽተው ቀያቸውን ጥለው ለመሰደድ ከተገደዱት መካከል በየካቲት ወር መጀመሪያ ግድም በባህሬላ ከተማ የደረሰውን ጥቃት የሚያስረዱት አይሻ አሊ አንዷ ናቸው። የመጣሁት ከበርሃሌ ነው። ቁጥራቸው አስራ ሁለት የሚደርሱ ዘመዶቼን በማጣቴ ነው እዚህ የመጣሁት። ህጻናት፣ አዛውንቶችና ልዩ እርዳታ የሚያስፈልጋቸው አሉባቸው። በወቅቱ ህጻናት ምግብ በመመገብ ላይ ነበሩ። የተቀረው ቤተሰብና አንዳንድ የሰፈር ሰዎች ደግሞ ከቤቶቹ አቅራቢያ ተሰባስበው ነበር። የህወሓት ታጣቂዎች ድንገት ተኩሱን የከፈቱብን። አይሻ ትተውት ከመጡት የመኖሪያ ቀያቸው በስተደቡብ ምስራቅ 130 ኪሎ ሜትር ላይ በምትገኘው አፍዴራ የተፈናቀሉ ሰዎች ከተጠለሉበት መጋዘን መሰል ስፍራ ሆነው ለቀረበላቸው ጥያቄ ሲመልሱ መላው የቤተሰባቸው አባላት በግርግሩ ወቅት መበተናቸውንና ሰባት ልጆቻቸው እስካሁን የገቡበትን እንደማያውቁ ይናገራሉ። የመኖሪያ ቤታቸው በቦምብ በተመታበት ወቅት ሌሎች 12 ዘመዶቻቸው መገደላቸውንም ጨምረው አስረድተዋል። ከነኚህም መካከል እህታቸውና አምስት ልጆቻቸው እንዲሁም አንዲት ነፍሰ ጡር ያጎታቸው ልጅ ይገኙበታል። አይሻ ለጥቃቱ የህወሓትን ኃይሎች ተጠያቂ ያደርጋሉ። ቲት ተጣባን የቆሰሉትን ሰብስበን የምንችለውን ተሸክመን የበርካታ ሰዎችን አስክሬንና የተቆራረጡ የሰውነት አካላት በወደቀበት ቦታ ትተን ተጓዝን። በየቦታው ብዙ ደንፈሶና የሰውነት ክፍል ወዳድቆ ይታይ ነበር። ከቆሰሉት ውስጥ አናታቸው ላይ የተመቱም አሉ። ከፊሉም ከባድ ጉዳት የደረሰባቸው ናቸው። በካምፑ የሚገኙ ሌሎች ሁለት ጎረቤታሞችም በጊዜው ስለተካሄደ ከባድ ውጊያና የሰላማዊ ሰዎች ሕይወት ማለፉን ይናገራሉ። ሮይተርስ አይሻ ያስረዱትንም ሆነ የሁለቱን ጎረቤታሞች መረጃዎች ከሌላ ምንጭ ማረጋገጥ አለመቻሉን ዘግቧል። በዘፈቀደ የጥቃታቸው ኢላማ ያደርጉን ነበር ያሉት አይሻ አክለውም መኖሪያ ቤቶቻቸውንና አካባቢውን በከባድ መሳሪያ ማውደማቸውን ተናግረዋል። የህወሓቱ ቃል አቀባይ አቶ ጌታቸው በበርሄሌ እና በሌሎች የአፋር ክልል አካባቢዎች በሰላማዊ ሰዎች ላይ የተፈጸሙትን ግድያዎች አስመልክቶ ለቀረቡላቸው ጥያቄዎች መልስ አልሰጡም። ይሁንና ቡድናቸው ከአሁን ቀደም ሰላማዊ ሰዎችን ኢላማ ማድረግን አስመልክቶ የሚቀርቡ ውንጀላዎችን በተደጋጋሚ አስተባብሏል። ይህ በእንዲህ እንዳለ ተፈናቃዮች አሁንም በብዛት እየጎረፉባቸው ያሉት የአፍዴራ ካምፖች የንጹህ ውሃ፣ የመጠለያና የምግብ እጥረት መኖሩን በተባበሩት መንግስታት የዓለም ምግብ ፕሮግራም አስታውቋል። የአፋር ክልል የእርዳታ ጽህፈት ቤቱ መሐመድ ሁሴን ክልሉ በዓለም አቀፉ የረድኤት ቡድኖች ችላ ተብለዋል ይላሉ። ዩማኒተሪያን ስቹዌሽን ኢዝ ቨሪ ሲቪር ሞስት ኦፍ ማዘርስ ችልድረን ዲስኤብልድ ፒፕል አር ናው ሞስትሊ ሰፈሪንግ። ሰብአዊ ሁኔታው በጣም ከባድ ነው። አብዛኞቹ እናቶች ህፃናትና የአካል ጉዳተኞች በስቃይ ላይ ናቸው። ስለሆነም ለእነዚህ የማህበረሰብ አባላትና ተፈናቅለው ለሚገኙት ብዙዎቹ አስቸኳይ የምግብ የመጠለያና የሕክምና እርዳታ ሌሎች ቁሳቁሶች፣ እንዲሁም ውሃና የንጽህና መጠበቂያ አገልግሎት መስጫዎች ያስፈልጉናል። የመንግስታቱ ድርጅት የሰብአዊ ጉዳዮች ጽህፈት ቤት በበኩሉ በግጭቱ ሳቢያ በክልሉ አንዳንድ አካባቢዎች መድረስ እንደማይቻልና አጠቃላይ ጥረቱም በገንዘብ በአቅርቦትና በአጋሮች እጦት መስተጓጎሉን ይናገራል። ድርጅቱ ባለፈው የካቲት ወር ባወጣው ሪፖርት በክልሉ ከሚገኙት አንድ አምስተኛው የሚሆኑት የጤና ተቋማት ህሙማን ሊደርሱባቸው ስለማይችሉ ወይም የተዘረፉና የወደሙ በመሆናቸው አገልግሎት አይሰጡም። ከአፍዴራ በስተደቡብ 150 ኪሎ ሜትሮች ርቀት ላይ የሚገኘው የክልሉ ትልቁ የጤና ተቋም የዱብቺ ሪፈራል ሆስፒታል ሐኪሞች ለሮይተርስ እንደተናገሩት የቆሰሉና ለከፍተኛ የምግብ እጥረት የተጋለጡ ህሙማን በየቀኑ የሚመጡ በመሆናቸው የመድኃኒትና ህሙማንን ተቀብለው የሚረዱበት ቦታ እጥረት ገጥሟቸዋል። የሆስፒታሉ ዋና አስተዳዳሪ መሐመድ ዩሱፍ እንዳስረዱትም ካለፈው ጥር ወር አንስቶ ሴቶችና ህጻናትን ጨምሮ ቁጥራቸው ሶስት መቶ የሚጠጉ ሰዎች በጥቃቱ ቆስለው ህክምና እርዳታ ፍለጋ ወደ ሆስፒታላቸው መጥተዋል። አሁን በየዕለት የሚወሰዱና ለድንገተኛ እርዳታ የሚውሉ መድኃኒቶችን ጨምሮ የህክምና እርዳታ መስጠት የሚያስችሉን ነገሮች በሙሉ አልቀውብናል። ከአዲስ አበባና ከሌሎች አካባቢዎች በግዢ ወይም በእርዳታ ለማግኘት እየሞከርን ነው። ሆኖም ውጊያው በዚሁ ከቀጠለ ግን ከዚህ የበረታ ፈተና ይገጥመናል። ታምር ኢብራሂም የዱብቲ ሆስፒታል ከፍተኛ ነርስ ናቸው። እዚህ በሁለት ወር ከጦርነት ክፍል መወተር በኋላ በሳምንት ከሀያ አምስት ኬዝ ና ያለ ህጻናቶችን መተመለከት ከተማ ነው አራትን ከጀምረን ከዛም በላይ ነው። ይህ ሀያ አምስት የሚሆኑት ህጻናቶችን ብቻ ነው። ምንም ፈልዶች በየቦታ ተቀብረው ነው የሄሉት ነጻ ወጥ ናቸው ብለው ሰዎቹ ስራ ሲጀምሩ እዛ ላይ ነው አሁን አደጋው ይደርሳል ያለውና በጣም አስቸጋሪ። በሌላ በኩል ሮይተርስ የተመለከተው የተባበሩት መንግስታት የጸጥታ ጉዳዮች ውስጥ ማስታወሻ በመጋቢት ሁለትና ሶስት በበሬሄል አካባቢ ውጊያ እንደነበር ያመለክታል። ከሰሜን ኢትዮጵያ ግጭት ዙሪያ ሳንወጣ በኢትዮጵያ የፌዴራል መንግስትና በትግራይ ኃይሎች መካከል የሚካሄደው ጦርነት እንደ አውሮፓያን አቆጣጠር ከ2020 ዓ ም ጀምሮ ወደ ሁለት ሚሊየን የሚደርሱ ሰዎችን አፈናቅሏል። እንደ ተባበሩት መንግስታት ገለጻ በዚህ ወቅት ውጊያው ወደ አፋር ክልል በመዛመት ለደህንነታቸው መጠለያ የሚሹ ኤርትራውያን ስደተኞችን ጨምሮ ሌሎች በርካታ ኢትዮጵያውያንን አፈናቅሏል። የአሜሪካ ድምጽ ዘጋቢ ቬኔሲየስ አሲስ ከኢትዮጵያ አፋር ክልል የተላከውን ዘገባ ደረጀ ደስታ ያቀርበዋል። ኤርትራዊዋ ስደተኛ ጁማ አሊ ሙሐምድ በኢትዮጵያ ውስጥ ለ15 ዓመታት በሰላም ኖረዋል። ይሁን እንጂ ካለፈው የካቲት ወር መግቢያ ጀምሮ በኢትዮጵያ ፌዴራል ኃይሎች፣ በአጋሮቻቸውና በትግራይ ኃይሎች መካከል የሚካሄደው ውጊያ ወደ አፋር ተዛምተዋል። ይህ በመሆኑም ጁማና ቤተሰባቸው ለደህንነታቸው ሲባል አካባቢውን እንዲለቁ አስገድዷቸዋል። በግጭቱ ሳቢያ በተነሳው መደነጋገር ከባለቤታቸውና ከሁለቱ ልጆቻቸው ጋር ተለያይተዋል። በተለያየ አቅጣጫ ተጉዘዋል። እሳቸውና ሌሎች ሶስት ልጆቻቸው ቀድሞ የጨው መጋዘን በነበረው ስፍራ ለመኖር ተገደዋል። ኤርትራዊዋ ጁማ አሊ ሙሐመድ እንዲህ ይላሉ በምናመልጥበት ሰዓት ባለቤቴና ሌሎቹ ልጆቻችን የተለያየ መንገድ ይዘውን የተጓዙት። አሁን እዚህ ብዙ ነገር ያስፈልገናል፣ በትግል ነው ያለ ነው። የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር፣ በአፋር በተካሄደው ውጊያ እንደ ጁማ ያሉ በሺዎች የሚቆጠሩ ሰዎች ተፈናቅለዋል። የዩኤንኤችሲአር ከፍተኛ የአስቸኳይ ጊዜ አስተባባሪ አስትሪድ ካስሊን እንዲህ ይላሉ the security in the area is very volatile, especially in በትግራይና በአፋር ድንበር አካባቢ ያለው የጸጥታ ሁኔታ በጣም አደገኛ ነው። በእርግጥ የካቲት ውስጥ ወደ 26,000 ሰዎች እንዲፈናቀሉ አድርጓል። ከአፋር ግን የተፈናቀሉት ወደ 300,000 ይሆናሉ። ስለዚህ ይህ አሁንም በጣም እያሳሰበን ነው። የ50 ዓመቱ ሳላ አሊ ሙሐመድና ጥቂት ዘመዶቻቸው የአባላን ከተማ ለቀው ሲሰደዱ የለበሱትን ልብስ ብቻ እንደያዙ ነው። እንዲህ ይላሉ ሳላህ። ሁሉንም ነገር እዚያው ነው የተውነው። እኔ አሁን እዚያ ያለሁት ከሴት ልጄና ከእሷ ልጆች ወይንም ከልጅ ልጆቼ ጋር ነው። ቀሪዎቹ የቤተሰብ አባላት ግን ጠፍተዋል። ከአባላ የተፈናቀሉ ሌሎች ሰዎች ቀድሞ ሁለተኛ አጠቃላይ ደረጃ ትምህርት ቤት በነበረው ቦታ ተጠልለዋል። መማሪያ ክፍሎች ወደ መኝታ ቤትነት ተቀይረዋል። የአይቻ ሰይድ መሐመድ ባለቤት ከአማጽያኑ ጋር ሲዋጉ ተገድለዋል። ጦርነቱ ባለቤታቸውን እየነጠቃቸው አይቻ እንዲህ ብለዋል። አርሶ አደር ነበር። ከተማይቱን ለመታደግ ከሚሊሻዎች ጋር ተቀላቀለ። ከሁለት ቀን በኋላ ስለተመታ ወደቀ። በአግባቡ እንቀብረው ዘንድ እንኳን ምንም ጊዜ አላገኘንም። ሰላማዊ ዜጎች የሚወጡበት የሰብዓዊነት መውጫ በር ከቀናት በፊት ሲታወጅ እርዳታ ወደሚያስፈልጋቸው ሰዎች ይደርሳል ስለተባለ ተስፋ አሳድሮ ነበር። ይሁን እንጂ ከእሱ ይልቅ በዚህ ሳምንት በአፋር ውጊያ መኖሩ ተዘግቧል። ይህ በእንዲህ እንዳለ ከአፋር የተፈናቀሉ የመጠለያ ጣቢያዎቻቸውን ለማሻሻል እየሰሩ ሲሆን፣ ይህ ለአጭር ጊዜ የሚቆዩበት ስፍራ መሆኑንም ተስፋ ያደርጋሉ። ኤርትራዊዋ ስደተኛ ዛሬ ተከታዩ ዘገባችን እንለፍ። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ገላሳ ድልቦ ትላንት መጋቢት 21 ቀን 2014 ዓ.ም ሌሊት በድንገተኛ የልብ ህመም ማረፋቸውን የቤተሰባቸው አባል ለአሜሪካ ድምፅ ገልጸዋል። አቶ ገላሳ ድልቦ በማረፋቸው የኦሮሞ ነጻነት ግንባር ኦነግ፣ የኢትዮጵያ የህዝብ ተወካዮች ምክር ቤትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ አካላት የሀዘን መግለጫ አውጥተዋል። አቶ ገላሳ የምክር ቤቱ አባልና የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ነበሩ። ጸሐይ ዳምጠው ዝርዝር አላት። በምስራቅ ወለጋ ነቀምቴ የከተማ ተወልደው ያደጉት የኦሮሞ ነጻነት ግንባር ኦነግ የቀድሞ ሊቀመንበር አቶ ገላሳ ድልቦ ያረፉት በድንገተኛ ሕመም መሆኑን የወንድማቸው ልጅ አቶ ተስፋዬ በቀለ ለአሜሪካ ድምፅ ተናግረዋል። ሕመም እንኳን እስከዚህም አልነበረም። ድንገት ነው፣ በቃ ያው ከምሽቱ አራት ሰዓት ራቱን በልቶ ከዚያ በኋላ ወደ ስድስት ሰዓት አካባቢ በእግር ነው ተሳፍሮ እንዲያውም መኪና ሄደ። አመመኝ ምናምንም የለም፣ ድካም አለው። በቃ ምንም ነብ ይገባ መጨረሻ ላይ እንደዚህ ነገ ተከሰተ። ያው ከምሽቱ ሰባት ሰዓት ላይ ያለፉት። መጨረሻ ላይ ኬሞችም ታግለው ነበር እኛ አቶ ተስፋዬ አክለውም አቶ ገላሳ በኦሮሞ ትግል ውስጥ ትልቅ ሚና የነበራቸው መሆኑን አስታውሰው በማህበራዊ ህይወታቸው ተግባቢ ነበሩ ሲሉ ገልጸዋል። እውነት ለሰው አሳቢ፣ ለአገር አሳቢ ለራሱ ሳይኖር ነው በቃ ለሰው የኖረው። እዚገር ደግሞ ወሰደ በቃ ምንም እኛው የኖረ ማለት ይቻላል። በቃ እኛ ሲያሳድገን ኦሮሞ ህዝብ ነው እሱ ለምን ሲባል እኔ ልጆች ልጆቼ ማለት ህዝቤ ማለት ነው ይላል። በቃ ሌላ ምንም ነገር የሚያወራው ነገር የለም። በቃ መልካምነት ብቻ ነው። እኛን እንኳን ሲመግረን ከስቦ መልካምነት በቃ ማወቅን፣ ማንበብን፣ ትግስትን፣ ምክርን ነው የሚለገሱት ሁልጊዜ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አቶ ገላሳን ያጣናቸው ይበልጥ በሚያስፈልጉን ጊዜ ነው ብለዋል። አቶ ገላሳ ድልቦ ከተማሪዎች ንቅናቄ ጀምሮ ለኦሮሞ ህዝብ ነጻነትና እኩልነት መታገላቸውን አስታውሷል። በተለይ በሶማሌ በነበራቸው የትግል ቆይታ ብዙ መከራና ችግር እንዳሳለፉ አጫውተኝ ነበር ብለዋል። ጠቅላይ ሚኒስትሩም አቶ ገላሳ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ በተደረገላቸው ግብዣ ኢትዮጵያ ከገቡ በኋላ በ2013 ዓ ም በግላቸው በተወዳደሩበት በምስራቅ ሐረርጌ በድነ ወረዳና አካባቢዎቹ ውስጥ ተመርጠው የህዝብ ተወካዮች ምክር ቤት አባል ነበሩም። አቶ ገላሳ ድልቦ እንደ አውሮፓውያኑ አቆጣጠር ከ1992 ዓ ም ጀምሮ በኦሮሞ ትግል ውስጥ የማይተካ ሚና ነበራቸው ሲል መግለጫ ያወጣው የኦሮሞ ነጻነት ግንባር ፓርቲ በበኩሉ ወደ ኢትዮጵያ ከተመለሱ በኋላ በሀገሪቱ ፖለቲካ ውስጥ የራሳቸውን አስተዋጽኦ ሲያበረክቱ እንደነበር በማስታወስ ሕይወታቸው በማለፉ የተሰማውን ሐዘን ገልጸዋል። አቶ ገላሳ የምክር ቤቱ አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ነበሩ። የአቶ ገላሳ ድልቦ የቀብር ሥነ ስርዓት የፊታችን ቅዳሜ መጋቢት 24 ቀን 2014 ዓ ም በቅድስት ስላሴ ካቴድራል የሚፈጸም መሆኑን የህዝብ ተወካዮች ምክር ቤት ገልጿል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በተከታዩ ዘገባችን የዩክሬንን ጦርነት እንመለከታለን። ሩሲያ ወታደሮቿን ከዩክሬን ግዛት በአስቸኳይ እንድታስወጣና እንዲሁም በሚሊዮኖች ላይ መጠኑ የበዛ ስቃይና ሐዘን አስከትሏል ያሉትን ጦርነት እንድታቆም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት ጥሪ ያቀረቡ። ከፍተኛ ኮሚሽነሯ በዩክሬን ያለውን ሁኔታ አስመልክቶ ይህን የቅርብ ጊዜ ግምገማቸውን በያዝነው ሳምንት ነው ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያቀረቡት። ሊዛ ሽሌን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል። በዩክሬን ያለውን ሁኔታ ሩሲያ ያቺን ሀገር ከወረረችበት ከአንድ ወር በፊት አንስቶ የዩክሬን ሕዝብ እየተጋፈጠ ያለውን ያው ቅዠት ያሉት የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ሚሼል ባችሌት ጦርነቱ ማብቃት አለበት ሲሉ ለሰብአዊ መብት ምክር ቤቱ ተናግረዋል። እስካሁን በታወቀው 1189 ንጹሐን ዜጎች መገደላቸውን እንዲሁም ሌሎች ቁጥራቸው 1900 የሚደርሱ መቁሰላቸውን የተናገሩት ኮሚሽነሯ ሳያቋርጥ የሚወርደው የቦምብ ናዳና የሩሲያ ጦር የሚያፈነዳቸው ሌሎች ተቀጣጣይ መሳሪያዎች በሲቪሎች የመኖሪያ ቤቶች፣ በመሠረተ ልማቶች፣ በሆስፒታሎችና በትምህርት ቤቶች ላይ መጠነ ሰፊ ውድመት አድርሰዋል ብለዋል። እንደ ማሪፖል ያሉ ከተሞች ወደ ትቢያነት ሊቀየሩ መቃረባቸውንና ያለ አንዳች ርህራሄ የቦምብ ድብደባው የወረደባቸው ሌሎችም የሌለ ሆነዋል ነው ያሉት ባችሌት። አክለውም የሩሲያ ወታደሮች ሕዝብ በሚበዛባቸው አካባቢዎች ቢያንስ ሁለት ደርዘን ያህል ጊዜ ክላስተር ጦር መሳሪያዎችን ተጠቅመዋል የሚል ተአማኒነት ያለው ክስ ጽህፈት ቤታቸው እንደደረሰውም አመልክተዋል። የዩክሬን ኃይሎች እንደዚህ አይነት መሳሪያዎችን ተጠቅመዋል የሚለውንም ክስ ጽፈት ቤታቸው እየመረመረ መሆኑን ተናግረዋል። ያገኙትን ሁሉ የጥቃት ኢላማ ማድረግ በዓለም አቀፉ የሰብአዊነት ድንጋጌ መሰረት የተከለከለና ከጦር ወንጀል የሚቆጠር ነው። ቁጥራቸው የበዛ ሲቪሎች የጥቃቱ ሰለባ መሆናቸውና በሲቪሎች ንብረት ላይ የተፈጸመው ከፍተኛ ውድመትም በውጊያ ወቅት ሲቪሎችንና ተዋጊዎችን እንዲሁም በሲቪሎች ንብረት ወይም ይዞታዎችና በወታደራዊ ኢላማዎች መካከል ልዩነት እንዲደረግ የሚያስገድደውን መርህ ያላከበረ ድርጊት አይነተኛ አመላካቾች ናቸው። ሩሲያ በሀገራቸው ላይ የፈጸመችውንና ያልአንዳች ቆስቋሽ መንስኤ የተፈጸመ ነው ያሉትን ጥቃት ያወገዙት በጄኔቫ የተባበሩት መንግስታት ድርጅት የዩክሬንዋ አምባሳደር የቭሄንያ ፊሊፔንኮ በበኩላቸው ሩሲያ በአንዲት ሉዓላዊት አገር ላይ የወሰደችው እርምጃ ዓለም አቀፍ ግንኙነቶች በሚመሩበት መሠረታዊ ሥርዓቶችና ደንቦች ላይ ጭምር የተነጣጠረ ጥቃት ነው ብለውታል። ይህ ድርጊት በመንግስታቱ ድርጅት የጸጥታው ምክር ቤትና በሰብአዊ መብቶች ምክር ቤት መቀመጫ ባላት ሀገር የተፈጸመ የመንግስታቱን ድርጅት ቻርተርና የዓለም አቀፍ ሕግ መሰረታዊ መርሆችን በግልጽ የጣሰ ለዘለቄታውም ዓለም በምትመራበት እና በምትከተለው ስርዓት እንዲሁም በሰብአዊነት ላይ አሉታዊ ተጽዕኖን የሚያሳድር ነው። ሩሲያ በሲቪሎች ላይ መጠነ ሰፊ የመብት ጥሰትና በደል መፈጸሟን የተለያዩ መርማሪ ቡድኖች የደረሱበትን ድምዳሜ ውድቅ በማድረግ አስተያየት የሰጡት ደግሞ በጄኔቫ የሩሲያው ሚስዮን ዋና ጸሐፊ ያሮስላቭ ኤሬሚን ናቸው። ይልቁንም የዩክሬን ወታደሮች ፈጽመዋል ያሏቸውን በርካታ ወንጀሎች መዘርዘር መርጠዋል። ከነኝህም ውስጥ ማሪፖል ውስጥ ያሉ ሲቪሎች ወደ ሩሲያ አቀንተው ከዚያ መጠለል እንዳይችሉ ማገድ፣ ሲቪሎችን እንደ መከላከያ ጋሻ መጠቀም፣ ፋብሪካዎችን ማፈንዳትና ሩሲያን መወንጀል ይገኙበታል ብለዋል። በአስተርጓሚያቸው አማካኝነት በሰጡት አስተያየት የዩክሬን ጦር ሰራዊት በሩሲያ ምርኮኞችና በንጹሐን ዜጎች ላይም ስቃይ ይፈጽማል ሲሉ ከሰዋል። ይህ ሁሉ ግፍና በደል በሰላማዊ ዜጎች ላይ የተፈጸመው ምዕራባውያን አገሮች ያቀረቡትን የጦር መሳሪያ በመጠቀም ነው። ከፍተኛ ኮሚሽነሩና የሰብአዊ መብቶች ከፍተኛ ኮሚሽነር ጽፈት ቤቱ እነዚህን እውነታዎች እንዲገመግሙ እናሳስባለን። በዩክሬን ጉዳይ ላይ በተካሄደው ውይይት የተሳተፉ ሀምሳ ያህል አገሮች ሩሲያ ያቀረበችውን መከራከሪያ አልተቀበሉትም። አንድ በአንድም እየተነሱ በመቆም ህገወጥ ያሉትን ሩሲያ በዩክሬን ላይ እያካሄደች ያለችውን ጦርነት እንድታቆም ሲሉ ጠይቀዋል። እያዳመጣችሁት ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንሴስ 12 ላይ የሚተላለፈውን የሐሙስ ምሽት መሰናዷችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ቀዳሚ አድርገን የያዝነው የተፈጥሮ አካባቢ ሳይንስና ህይወት ነው። በኢትዮጵያ ደመናን በማበልፀግ ወይም በክላውድ ሲዲንግ የዝናብ መጠንን ለመጨመር የሚደረገው ጥረት ተጠናክሮ መቀጠሉን በጠቅላይ ሚኒስትር ጽህፈት ቤት የቴክኖሎጂ አማካሪ አቶ ዮዳሄ አሪያስ ስላሴ ለአሜሪካ ድምጽ ገልጸዋል። አቶ ዮዳሄ የተፈጥሮ ዳመና በሌለበት ዝናብ ማዝነብ የማይቻልም እንደሚቻልም ጨምረው ገልጸዋል። አማካሪው እንዳሉት ይህንንም ተግባር ሊያግዙ የሚችሉ ጄኔሬተሮች እየተተከሉ ነው ብለዋል። በሌላ በኩል የኢትዮጵያ ሜትሮሎጂ ኢንስቲትዩት ዘንድሮ በመዝነብ ላይ የሚገኘው የዝናብ መጠን መቀነሱን አስታውቋል። ናኮር መልካ ተጨማሪ ዘገባ አለው። ባለፈው 2013 ዓ.ም እንደ ሙከራ የተጀመረው ደመናን የማበልጸግ ወይም ክላውድ ሲዲንግ ቴክኖሎጂ ትግበራ ጥረት ቀጥሏል። በዚህ በ2014 ዓ ም ውስጥ ስላለበት ደረጃም በጠቅላይ ሚኒስትር ጽህፈት ቤት የቴክኖሎጂ አማካሪ አቶ ዮዳ አሪያ ስላሴ አብራርተዋል። 2013 ላይ አንዴ ተሞክሯል፣ በልግ ላይ 2014 ላይ ሁለተኛ ዙሩ እየተሞከረ ነው። ያን የተሞከረው ወደ ሰሜን የአባይ ተፋሰስ አካባቢ ነበር፣ ጎጃም፣ ሰሜን ሸዋ ምናምን ላይ አሁን ደግሞ እነ ኮንሶ፣ እነ ቦረና፣ ሊበን፣ ደቡብ ሶማሌ፣ አፍደር አካባቢ ነው በስፋት እየተሞከረ ያለው። አሁን የዚህን አመቱን ለየት የሚያደርገው ደረቅ አካባቢዎች ናቸው። በተለይ ቦረና እና ወደ አፍዴር ወደ ሊበን ደቡብ ሶማሊ ደረቅ አካባቢ ማለት በአመት የሚያገኘ የዝናብ መጠን ዝቅተኛ ነው፣ በተፈጥሮ የሚያገኘው ማለት ነው። አቶ ዳይ እንዳሉት ደመናን ለማበልጸግና የዝናብን መጠን ለመጨመር የመሬትም ሆነ የአየር ቴክኖሎጂ መጠቀም የሚቻል ሲሆን በቦረና ዞን ነገሌ ቦረና የአቤሎና ሜጋ ሶስት መለስተኛ የዞን ከተሞች ላይ የመሬት ጄኔሬተሮች ተከላ እየተከናወነ መሆኑን አስታውቀዋል። ይህም የተፈጥሮ ደመናን ተጠቅሞ የዝናብ መጠንን ለመጨመር እንደሚያገዝ በመጠቆም ክምር የተፈጥሮ ደመና በሌለበት ይህ ተግባር ሊከናወን እንደማይችል ነው የገለጹት። የቴክኖሎጂ አማካሪው ዳመና በሌለበት ማዝን የሚችል ቴክኖሎጂ አይደለም። ዳመና ግድ ያስፈልጋል። የተፈጥሮ ዳመና ማለት ከዳመናም ከኖርማል የዳመና አይነቶች ደግሞ ልዩ የሆነ ኪምለስ የሚባል ክምር ዳመና አይነት ግዴታ ያስፈልገዋል። አሁን ያለው ቴክኖሎጂ እንዲሰራ ከምርዳ ዳመናውም ላይ እንዳለ በቃ ያለውን ውሃ ሁሉ ያወርደዋል ማለት ሳይሆን እስከ ሰላሳ ፐርሰንት ይጨምራል። ጅግጅጋና ቀብሪበያ ከተሞች ውስጥ ከመሬት ላይ ሆነው ደመናን እንዲዘንብ የሚያደርጉ የመሬት ጄኔሬተሮች መተከላቸውን ያስታወቁት ደግሞ በኢትዮጵያ ሜትሮሎጂ ኢንስቲትዩት የሶማሌና አጎራባች ክልሎች የትንበያና ቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ አሸናፊ ሙልነ ናቸው። እየተሰከለ ያለው ከመሬት በሚተኮሱ የ ደመና ማበልፀጊያ አይነት ቴክኖሎጂ ነው። በአውሮፕላን የርጭት ሙከራ ከአሁን በፊት ውጪ በመጡ ባለሙያዎች አዲስ አበባና የተለያዩ አካባቢዎች ላይ ተሞክሮ ውጤታማ አይነት ይዘት ላይ ተደርሶበታል። እና እንግዲህ አሁን በተወሰኑ ድርቅ በሚስተዋሉባቸው አካባቢዎች በሶማሌ ክልል ደቡባዊ ሶማሌ፣ ደቡብ ምስራቅ ሶማሌ፣ የደቡብ ኦሮሚያ አካባቢዎች እነ ባሌ፣ ቦረና ድርቁ በብዛት በሚንጸባረቅባቸው አካባቢዎች ላይ ሙከራ ይደረጋል ተብሎ እየተጠበቀ ነው ማለት ነው። ቡድን መሪው ሁለቱ ቦታዎች የተመረጡበትንም ምክንያት ሲያብራሩ አንደኛው ከፍታውም ደና ነው የጅጅግ አካባቢ ቀብሪበኛም ጥሩ አይነት ይዘት ያለው ከፍታ ነው። ሌላው ያው አንድ ቦታ ቢተኮስም የዚህ አይነት ሪያክሽኑ እስከ ስልሳዎቹ በኪሎሜትር ርቀ ድረስ ተግበራው በጣም ውጤታማ በሆነ ረገድ መረጃ መስጠት ይችላል። ይሄ ደግሞ በተለይ በጅጅጋ ዙሪያ እስከላይ ባሉ አካባቢ ላይ በብዛት የጅጅጋን ወረዳን ጨምሮ ፋፈን ዞን ላይ ትልቅ ኢምፓክት ይኖረዋል። ቀብሪ መረጃ በታችም ያለው እስከ ደጋሀቡር ባሉ ቀሪ በልግ ዝናብ የሚጠበቅባቸው መስመሮች ላይ ነው። በተለይ ወደ ደጋሀቡር እና ትንሽ ወደ ዋርዴር ነው። ከዚህ በኋላ ሻል ያለ የእርጥበት መጠንም ይገኛል ተብሎ የሚጠበቀው ምናልባት በግንቦት ወቅት በተለይም በጠቅላይ ሚኒስትሩ ጽህፈት ቤት የቴክኖሎጂ አማካሪው አቶ ዮዳሄ ዝናብ የሚቀንስባቸው አካባቢዎች ላይ ደመናን የማበልጸግ ቴክኖሎጂው ሊኖረው ይችላል ስላሉት ጠቀሜታና ወጪውንም በተመለከተ እንዲህ ገልጸዋል። ትርፍና ኪሳራው በተለይ እንደዚህ አርብቶ አደር ቦታዎች ላይ ብዙ ሚሊዮን ዶላር ነው የሚወጣው። የከብት መኖ ከውጭ ኢምፖርት ይደረጋል። የከብት መኖ ብዙ ሰው ላያውቅ ይችላል። ያን ሁሉ ሚሊዮን ዶላር ትንሽ ወይም የተሻለ ዝናብ ቢገኝ ይቀራል ማለት ነው። ምክንያቱም የከብት መኖ ከውጪ የሚመጣው መሬቱ ደረቅ ሲሆን ከብት የሚበላው ሲያጥ፣ ግልጽ የሆነ ትርፍ አለው። ምክንያቱም አርብቶ አደሩም ገበሬውም በዝናብ ላይ ትገኛ ስለሆነ ያው የተሰራው ወጪው ነው። ለምሳሌ በአውሮፕላን ከሆነ የምትሰራ አውሮፕላን ነዳጅ፣ ያለ ሌሎቹ ወጪዎች አሉ። ለመሬት ከሆነ ወጪው ይቀንሳል። ግን አኪሬሲው አነጣጥረህ ዳመናዋን ማግኘቱ እንትኑ ስለሚቀንስ ሰነ ኮስት ቤኔፊቱ እሱ መታየት አለበት። በቋሚነት ይሰራ የሚለው ውሳኔ እንዳለው ነው። ከመሬት ይሁን ከአየር የሚለው ይቀየራል። ማለት ቴክኖሎጂው በሌሎች ሀገሮችም ጥቅም ላይ ይውላል ያሉት አቶ ዮዳሄ ኢትዮጵያ ቴክኖሎጂውን በስፋት ለመጠቀም እና አቅሟን ለማጎልበት ስለሚደረገው ጥረትም ገልጸዋል። ያለፈውም ዓመት የዚህም ዓመት አበረታች የሆነ ውጤት በመስራቱ ተሻለ ነገር ታይቷል። ግን ምን ያህል በመስራታችን አስር ፐርሰንት ዝናብ ጨምረናል ሀያ ፐርሰንት ማለት አንችልም። ግን በተፈጥሮ የትኛውን እንደዘነበ፣ ይህ ደግሞ በተረጨው ኬሚካል ምክንያት ምን ያህል ውሃ እንደጨመረ መናገር በጣም ከባድ ስለሆነ ማለት አቅም አዳብረናል ለማለት ገና ነው። ገና ሁለተኛ ዙር ሙከራ ላይ ነው። አቅም አዳበርን የምንለው ራሱን የቻለ የኬሚካል ማምረቻ ማዕከል ራሱን የቻለ ይሄን የክላውድ ሲዲንግ ብቻ የሚሰራ ክፍል ዲፓርትመንት ኖሮን ሲሆን አቅም አለን እንላለን። ወደሱ ግን እንደዚህ በቋሚነት እንዲሰራ የሚል አቅጣጫ ከመንግስት ተሰጥቷል። በሌላ በኩል የኢትዮጵያ ሜትሮሎጂ ኢንስቲትዩት ዘንድሮ በመዝነብ ላይ የሚገኘው የበልግ ዝናብ መጠን መቀነሱን አስታውቋል። በኢንስቲትዩቱ የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዳይሬክተር ወይዘሮ ጫሊ ደበሌ የበልግ ዝናብ የቀነሰበትን ምክንያት ያብራራሉ። ዋነኛው አንዱ የኤሊኖ ላኒና የምንላቸው የፓሲፊክ ውቅያኖስ መካከለኛውና ምስራቃዊ ክፍል የውሃ አካል ከመደበኛ በላይ መሞቅ እና መቀዝቀዝ አሉታዊና አዎንታዊ ተጽዕኖ ነው ያላቸው። የዘንድሮ እንግዲህ በላኒና ስር ነበረ። ይህ ሁኔታ እንግዲህ አሉታዊ ተጽዕኖ ያለው የበልግን ዝናብ የሚፈጥሩ የአየር ሁኔታ ክስተቶችን የሚያዳርክ መሆናቸው በሚቀጥሉት ሁለት ወራቶችም ከመደበኛ በታች ሆኖ የመቀጠል ሁኔታ እንዳለ የዓለም አቀፍ ትንበያ ማዕከላት እዛ ላይ የሚሰሩት የመቀዝቀዝ ሁኔታው ቀጣይነት ይኖረዋል የሚል ትንበያ ነው የተሰጠው። ጊዜውን ጠብቆ ዝናብ ያለመጀመሩን ነው ያየነው። ይሁንና ባለፉት ሳምንት ነው ብዙ ቦታዎች ላይ ዝናብ የዘነበው ከቀላል ከባድ መጠን ያለው ዝናብ በተወሰኑ ቀናቶች ላይ የተመዘገበው ላይ ስናይ አሁን የነበረው ዝናብ ወቅቱን በተከተለ ሁኔታ አልጀመረም። ሁሉም ወቅቱ ዝናብ ተጠቃሚ አካባቢዎች ላይ ሁለትም ደግሞ የነበረው ዝናብ እንግዲህ በየካቲትም፣ በመጋቢት ከመደበኛ በታች የሆነ ዝናብ ነበረ የነበረ እና በአጠቃላይ ስናይ የወቅቱ ዝናብ የሚሰጡ ከመሬት እስከ ከባቢ አየር ያለው ክስተቶች በጣም የተዳከሙበት ሁኔታ የነበረ እና ይበልጥ በደረቅ አየር ሁኔታ ነበረ የቆየው ሁሉም የወቅቱ ዝናብ ተጠቃ ገጠማ አካባቢዎች ማለት ይቻላል ካለፈው ሳምንት በስተቀር። መደረግ ስላለባቸው ቅድመ ጥንቃቄዎችም ዳይሬክተሯ አክለው ገልጸዋል። በተቻለ መጠን በሙቀት አማካኝነት ኤቫፖሬት ሆኖ እንዳይወጣም በዘመናዊም ባይሆን በለመዱት ሁኔታ እንዴት አድርገን ነው ይህንን ያገኘነውን ትንሽም ቢሆን ሞስቸር ማስቀረት የምንችለው የሚለው ወይ ነው ታሳቢ ማድረግ የሚገባው ማለት ነው። ስለዚህ የተገኘውን በምን ሁኔታ እንያዝ፣ በቂ ሆኖ ከተገኘም ደግሞ በአጭር ጊዜ ሊደርስ የሚችል አንዳንድ ነገሮችን መክተን የሚገባበት ነ ለምን ለኝ ከቦታ ቦታ ይለያሉ። ቢሆንም ግን ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ከብርሃን ኃይሉ ጋር አብሬያችሁ ሳስተናግድ የነበርኩት ስመኝሽ የቆየ ነኝ። ሰላም፣ ደህና ደሩ።